የፍርድ ቤቱ ውሳኔ የሚለው የኤርትራውያን አገሩን ያለ ሕጋዊ መንገድ ለቆ መውጣት በቂ ምክንያት አይደለም ለጥገኝነት እንዲጠይቁ ወይ ደግሞ ጥገኛት እንዲታወቁ ነው የሚለው። ግን እነዚህ ሰዎች ጥገኛ ሲጠይቁ ከሀገር በህጋዊ መንገድ ስለወጡ ብቻ አይደለም በቂ ሌላ ምክንያት ስላላቸው ይሄን ያህል ትልቅ ለውጥ ያመጣል ብዬ አላምንም። ዋናው ወጣቱ ከሀገሩ ሸሽቶ የሚሄድበት ሌላ ምክንያት አለው። እሱ ደግሞ መብቱ ስላላገኘ ነጻነት ስላላገኘ መብቱ ስላልተጠበቀለት ለመጪ ህይወቱ መምራት ስላልቻለ ነው እንጂ ከሀገር ድንበር ተሻግሮ ስለወጣ ብቻ አይደለም። ስለዚህ ምክንያቱ ታይቶ ኮሚሽኑ የሚሰጠው መልስ ደግሞ በተግባር ደግሞ እንዴት እንደሚሰሩ ነዋለን። አሁን ስዊዘርላንድ የሚገኙ ኤርትራውያን ተገን ጠያቂዎች ላይ ይህ ውሳኔ የሚያሳድረው ተጽዕኖ ይኖር ይሆን? ስዊዘርላንድ በቀላሉ አትቀበልም፣ አስቸጋሪ ሁኔታ ነው ይሄ ተብሎ ብዙ ሰው ወደ ስዊዝ እንዳይመጣ ነው እንደ መከላከያ ነው የሚጠቀሙበት ያሉት ግን በዛ በጂነቭ ኮንቬንሽን እሱን ህግ ተጠቅሞ ኮሚሽኑ ጉዳያቸው አንድ በአንድ ካየ ግን በቂ ምክንያት ስላላቸው ሊቀበላቸው ግዴታ ነው። ለህዝቡ፣ ለወጣቱ፣ ለሚመጣ ጥገኛ ጠያቂ ስዊዘርላንድ አትቀበልም፣ ስዊዘርላንድ አስቸጋሪ መርመራ እንትን ነው ያለው ስለዚህ፣ ብሎ ወጣቱ ወደ ስዊዘርላንድ ስደተኛ ወደ ስዊዘርላንድ እንዳይመጣ እንደ መከላከያ ሲስተም ነው ይሄ የሚጠቀሙበት። ያሉት አው ትንሽ ለውጥ ሊያመጣ ይችላል። ወደ ስዊዘርላንድ የሚመጣ ቁጥር እየቀነሰ ሊሄድ ይችላል። ይሄደም ነው። የስዊዘርላንድ ፖለቲከኞችም የተወሰኑ ፖለቲከኞች ይህንን ጉዳይ ጥሩ ውሳኔ ነው ብለውታል። ወደፊት የአውሮፓ ሀገራት ተገን ጠያቂዎችን በተመለከተ ለውጥ ለማሳየት እንቅስቃሴ ሲያደርጉ እየታየ ነው። ይሄ ነገር ከዚህ የበለጠ በተገን ጠያቂዎች ላይ ይዘውት ለሚመጡት የፖሊሲ ለውጥ ማሳያ መነሻ ሊሆን ይችል ይሆን? ገኛ ጠያቂ መምጣት እንዴት እንቀንስ እያሉ ጥረት የሚያደርጉት የፖለቲካ እንትኖች ነው፣ ያው የሚንቀሳቀሱ ያሉ። ስለዚህ ይሄም አንድ ከከሱ እንቅስቃሴዎች አንድ ነው። በስዊዘርላንድ ፓርላማ ውስጥም የሚጠይቁ አሉ። ኤርትራውያን ወደ ሀገራቸው መመለስ ይቻላል፣ ይህን ያህል ትልቅ ችግር የለም ብሎ የሚናገሩም አሉ። በስዊዝ ብቻ ሳይሆን በሌላ ሀገሮችም አሉ። እንግሊዝ ሀገር ከአሁን በሌፍትም ደኒማርክ ያወጡት ሪፖርት ነበር። አፍሪካ ሀገር በብዛት በዲክታተር የሚስተዳደር ሀገሮች ናቸው። የሰብአዊ መብት ብዙ የማይጠበቅ ሀገሮች ብዙ ናቸው። ስለዚህ አፍሪካ በሙሉ ወደዚህ መምጣት አንችልም ወይ መቀበል አንችልም። ስለዚህ ኤርትራውያንም ከሌሎች ሀገሮች የተለየ ችግር ስለሌላቸው ለምን በሀገራቸው ቁጭ አይሉም የሚል ንግግሮች ወይ ሀሳቦች በየጊዜው ይመጣል። ግን ኮሚሽኖቹ የሚጠቀሙበት አመራርና አሰራር በዛ በህግ የሰፈረ የሀገሩ ኮንስቲትዩሽን እና በዚህ በኤሮፓያን ኮንስቲትዩሽን ያለው መመሪያ ስለሆነ ራሱ በጂነቭ ኮንቬንሽን መምሪያ ስለሆነ ግዴታ አንድ ጥገኛ ጠባቂ መጥቶ ጉዳዩ ተገለጸ፣ ግዴታ ጉዳዩን አይቶን ካለው ከሀገሩ ውስጥ ያለው ሁኔታ አይቶ ግዴታ ነው እንዲቀበሉት። ግን እንደምንም ቁጥሩን እንዲቀንስ ጥረት እያደረጉ ነው። የተለያየ ምክንያት እያገኙ የስደተ ኛው ቁጥር እንዲቀንስ የጥገኛ ጠያቂ ቁጥር እንዲቀንስ እየሰሩበት ያሉም ሁኔታ ነው። ይሄ በኤሮፓ በሙሉ ኤሮፒያን ዩኒዮን ራሷ ቢላተራል ስምምነት ከየተለያዩ የአፍሪካ ሀገሮች የሚያደርጉት ያሉ ስምምነት ወደ ኤሮፓ የሚመጣ ቁጥር እንዲቀንስ ጥረት እያደረጉ ነው። ይሄ የስዊዘርላንድ ውሳኔም ወደዛ መሄድ ነው።